ድምፃዊ ጸጋ ሙጬ በተከታታይ በቅርብ ጊዜያት ውስጥ አዳዲስ ዘፈኖችን እንደዚሁ ለሕዝብ ጆሮ እያደረስክ ነው። ቅድሚያ ወደ ስራዎች ከማለፋችን በፊት የሙዚቃ ሕይወት ውስጥ እንዴትና መቼ ነው ተስበህ የገባኸው? የሙዚቃ ሕይወት ውስጥ ልገባ የቻልኩት ዛሬ አንድ አመት ከአራት ወር ምናምን አካባቢ ይሆናል። እዚህ የአሜሪካ ነገር የሚኖር አንድ በእርግጠኝነት ታውቁታላችሁ፣ አሳየ ዘገዬ እሱ ጋር ተገናኘሁኝ እና እኔ እኮ ሙዚቃ እንደ ወዳለሁኝ ችሎታም አለኝ ብዬ አስባለሁ እና ወደ ሙዚቃው መግባት እፈልግ ነበረ። እባክህን እናንተ ጋ አንዳንድ ጊዜ ጆይን ባደረግ ምናምን ብዬ ነገርኩት። ምን ችግር አለው ትሞክራለህ ምናምን አለኝ። በአጋጣሚ እኔ ደግሞ የሙዚቃ መሳሪያዎች ቤቴ ውስጥ ኦልሬዲ ገዝቼ አስቀምጬ ነበር እና ኪቦርድም እጫወታለሁ፣ ያው ፕሮፌሽናል ባልሆንም ቤቴ ውስጥ እጫወታለሁ። ያንን ያለኝን ነገር ወስጄ የቤቴ ሳሳየው እንደ አንተ እኮ ድምፃዊ መሆን የምትችል ልጅ ነህ በቃ መጀመር ትችላለህ አለኝ። ጀመርኩ ማለት ነው፣ የዛሬ አንድ አመት ከምናምን ነው። ከዛ በኋላስ ምን ያህል የሙዚቃ ስራዎችን ሰርተህ ለህዝብ ጆሮ አድርሰሃል? እንግዲህ በዚህ አንድ አመት ከምስት ወር ውስጥ አሁን ሀያኛ ሙዚቃዬን ይን ሰርቻለሁ። ስለ አባ እየሰራሁት ሙዚቃ አለ። ሀያኛ ሙዚቃዬን አሁን ሰሞኑን ጨርሻለሁ ማለት ነው። አለም ቀድማ ፀሀይ

እስካሁን ለህዝብ የደረሱት ግን አስራ ዘጠኝ ሙዚቃዎች ናቸው። ከዚህ አስራ ዘጠኙ የሙዚቃ ስራዎች ውስጥ የመጀመሪያዋ ምን አይነት የሙዚቃ ስራ ነበር? መጀመሪያዋ ሙዚቃ ኢትዮጵያ የምትል ናት። ዜማውን አሳየ ዘገየ ነው የሰራልኝ፣ ግጥሙን እኔ ነኝ የጻፍኩት። እስቲ ኢትዮጵያ ብለን እንጀምር ብለን አሰብንና ከሱ ጋር በቅርብ በመመካከር እንደው ለሁሉም ነገር ሀገር ነውና በዛ ላይ ደግሞ ኢትዮጵያን የሚታክል ጥሩ ስም ጥሩ ታሪክ ያላት ሀገር ስላለችን እንደው ለስራዬም ስኬት ኢትዮጵያ ብዬ ልጀምር ብዬ ነው። በተለይ ግፊት አድርጌ ኢትዮጵያ የሚል ሙዚቃ ሰራንና ሄኖክስ ነጋሻ አቃናበራለን፣ ጥሩ ተደማጭነትን አግኝተናል። በኢትዮጵያ በሚል ሙዚቃ ነው የጀመርኩት ሎት ከ አስራ ዘጠኙ የሙዚቃ ሥራዎች በርግጥ ሁሉም ለአንተ እኩል ናቸው። ከአድማጮች ዘንድ ደግሞ አንዱ ከአንዱን አበልጠው የመውደድ ባህሪም ሊኖር ይችላልና የበለጠ ተደማጭነትን ያገኘል የሙዚቃ የትኛው ነው? በህዝብ ዘንድ የበለጠ ተደማጭነትን ያገኝልኝ ስራ በዚህ በኦንላይን በዩቱብ ላይም ብዙ ቪው እስካሁን ያለው የበላይ የሚለው የጎጃምኛ ስለበላይ ስለ በላይ ዘለቀ እና ስለ ጎጃም ታሪክ የጻፍኩት ሙዚቃ ነው። ሙዚቃ ዜማው የቆየ ነው። የዘቪደር ትባል ቅጠኛ ነኝ እንግዲህ በሕይወት ትኖር አትኖር አላቅም። በጣም ልጅ ሁኜ እዚያ ገጠር ሁኜ በጣም ምሰማው የነበረ ዜማ ነው። ያንን አሻሻልኩትና ግጥሙን መቶ በመቶ ራሴ ጽፌ ሌላ ግጥም ጽፌ ሰራሁት። በጣም ተወዶልኛል። እሱ እሱ በአንደኝነት እስካሁን እየመራ ነው ያለው ካሉኝ ስራዎች ውስጥ። የልጅነትን ነገር አንስተሃል በእርግጥ ኢትዮጵያ ውስጥ በርካታ ድምፃውያን አሉ የዘመናዊም ሆነ የአገር ባህል የሚጫወቱ ይበልጥ ብዙ ጊዜ ቀልብህን ይስቡ የነበረ ወይም የነበረች ድምፃውያን እነማን ናቸው ከዘቢደር ባሻገር ብዙ ናቸው እኔ ከሌ ከሌ ብዬ ልናገር የምችለው እንግዲህ ምን መጨረሻ ላይ አንድ ነገር እነግርሃለሁ ወደ ሙዚቃው በአጠቃላይ በቃ እንድገባ ምክንያት የሆነ ቴድሮስ ታደሰ ነው ቴድሮስ ታደሰ ለእኔ ልዩ ሰው ነው። በጣም በጣም ነው የምወደው። ሙዚቃዎቹ ሁሉ ይማርቆኛል። ያዘፋፈን ስታይሉ ሁሉ ወደ ሙዚቃው እንድመጣ ያደረገኝ ሰው ነው። ከዛ በተረፈ ግን እነ አለማየሁ እሸቴን ሙዚቃዎች በጣም ወዳለው። እነ ጥላሁን ገሰሰን የሙሉ ቀንን ስፔሻል የሙሉ ቀንንም በጣም በጣም በጣም የምወደው ዘፈን ነው። ወደ ሙዚቃው ግን ተገብቼ ቀጥታ እንድመጣ ያደረገኝ ያው ፌድሮስ ታደሰ ነው። ከባህል ሙዚቀኞች የነ እያዩ ማን ያዘዋል የነ ውብሸት ፍስሐ አድናቂ ነኝ በጣም። አሁን ያለንበት ሁኔታ በዚህ በኮሮና ቫይረስ ወረርሽኝ የተነሳ መድረክ ላይ ሙዚቃ ስራዎችን ማቅረብ አስቸጋሪ የሆነበት ወቅት ነው ያለው እና ወደፊትስ በምን መልኩ ነው ስራዎችን ወደ መድረክ ይዞ ለመቅረብ አለበት? በምትኖርበት ሀገር አሜሪካም ሆነ እንደዚሁ አቡድ ሀገር ቤት ኢትዮጵያም ሄዶ ሙዚቃ ስራዎችን ለሕዝብ ለማቅረብ ምን አይነት ዝግጅቶች እያደረግክ ነው? በአሁኑ ወቅት በአሁኑ ወቅት በእውነት ለመናገር ለሙዚቃ ሰዎች ብቻም ሳይሆን በአጠቃላይ ለሁሉም ሰው ያለው ሁኔታ መልካም አይደለም። እንደው እግዚአብሔር እንግዲህም በቸርነቱ ይህን የመጣብንን መከራ እግዚአብሔር ያስወግድልን እንጂ ትንሽ ፈታኝ የሆነ ወቅት ላይ ነው ያለው። እንደነገርኩህ ወደ ሀያ ሙዚቃዎች ነው የሰራሁት። እነዚህ ከሀያ ሙዚቃዎች ውስጥ አስሩ ቢያንስ ክሊፕ ተሰርቶላቸዋል እና በጣም ብዙ ብር ጨርሼ ነው ይህ ሁሉ ስራ የሰራሁት። ማንም ሳፖርት ያደረገኝም ስፖንሰር የሚያደረገኝ የለም። ከስልሳ ሶስት ሺህ አሜሪካን ዶላር በላይ ጨርሻለሁ። ይህን ሁሉ ስራ ስሰራ በእርግጥ እኔ ፎከስ የማደርገው ህዝቡ አንድ ነገር እንደ ከኔ እንደ ቢያገኝ የሚል ነገር ነው። በሀገራችን ላይ ስላለው ሁኔታ አሁን ባለው ሁኔታ አጠቃላይ ስለ ሰው ልጆች አፈጣጠር ምንድን ነው? የጎደለን ነገር ያጣነው ነገር ምንድን ነው? ኢትዮጵያዊነትስ ምንድን ነው? በተለይ ደግሞ ሰዎች እንደይህም ዘርን ማዕከል ያደረገ ነገሮች፣ የማፈናቀል፣ የማሳደድ፣ የመግደል እነዚህን ነገሮች ነው በብዛት እኔ በሙዚቃዎች ለመግለጽ የሞከርኩት። ሰው ክቡር ፍጡር ነው፣ ያንን ክቡርነቱን ግን ማክበር አለበት። ማንም ከማንም አያንስም፣ ማንም ከማንም አይበልጥም የሚሉ ነገሮች ላይ ነው እኔ መሰረት አድርጌ ሙዚቃዎችን የሰራሁት። እንደነገርኩ ይህ ሁሉ ገንዘብ ወጭ አድርጌ ስሰራ ታርጌት ያደረግኩት ህዝቡ እንዲሰማልኝ ብቻ ነው። ኮሮና ከመምጣቱ በፊት እንዲሆን ያሉት አጋጣሚዎች መልካም አልነበሩም። ወቅቱ ራሱ የሙዚቃው ኢንዱስትሪ በጣም የቀዘቀዘበት ወቅት ላይ ነው ያለ ነው። ምክንያቱም ይሄ ኮፒራይት የሚባለው ነገር ኳንደን የጀማሪ የሆኑ ሙዚቀኞችን ይቅርና የታዋቂ ሰዎችን የምንሰራ ቢሆን የሚያከፋፍል እና ሳፖርት የሚያደርግ ድርጅት የለም። ባለሀብቶችም ድሮ ብዙ ነገር ስፖንሰር ያደርጉ ነበር። አሁን አያደርጉም። ፈታኝ ነው በእውነት ለመናገር ያለው ጉዳይ አሁን በጣም ፈታው ፈታኝ ነው እንግዲህ እንዴት እንደማድረግ አላውቅም። ከአንድ አልበም በላይ ሰርቻለው። አልበም ወረዴ በራሴ ዩቱብ ቻናል ከፍቼ በራሴ ዩቱብ ነው በነፃን የለከኩት፣ ይሁ ሁሉ ደክሜ። ነገር ግን አሁን ህዝቡን ብዙ እየሰማው አይደለም። ምክንያቱም ብዙ እንትን ይፈልጋል ፕሮሞሽን ይፈልጋል። አሁንም ቢሆን ዩቱብ ላይ ቢጫንም ብዙ ሰዎች የማየት እድል፣ አንደኛ ኢንተርኔት የማይጠቀሙ የሀገራችን ሰዎች ብዙ አሉ። ሁለተኛ ነገር ደግሞ ኢንተርኔት የሚጠቀሙትም የኔን ሚዲያ ስለማያውቁት ትንሽ ለህዝብ ተደራሽ የማድረግ ችግር አለ። ሌላም ስራዎች አሁን ከሰባ በላይ ሙዚቃዎች ሰርቻለሁ። ሁልጊዜ ነው ሙዚቃ የምሰራው። ሌላውን ስራዬን ድራይቨር ነኝ፣ የታክሲ ስራ ነው የምሰራው እዚህ አሜሪካ። ነገር ከዛ ስመለስ ሁልጊዜ ሙዚቃ ስለምሰራ ብዙ ሙዚቃዎች አሉ። እነሱን እንዴት አድርጌ ወደ ህዝብ እንደማደርስ ና በየሀገሩ ያሉትን በአለም ዙሪያ ያሉ ኢትዮጵያውያንን እና ትውልድ ኢትዮጵያውያንን በስራዬ እንዲህ አይነት ነገር ሰርቻለሁ፣ ጸጋ እባላለሁ፣ ሙዚቃዎቼ እንደዚህ እንደዚህ ናቸው እያሉ ለማስተዋወቅ ፍላጎቱ አለኝ። እንግዲህ እግዚአብሔር እርዳኝሆን ምን ለማድረግ ወይም ምን ማድረግ እንዳለብኝ በእውነቱ አላቅም። የወዱትን ነገር አጥብቆ መያዝና በዛ ላይ ጣውረዶች ይኖራሉ፣ እነሱን ጠንክሮ መሄዱ ነው ትልቁ ቁም ነገር። ሰብከው የሙዚቃ ህይወት ግቦችህን እውን እንደምታደርጋቸው እርግጠኞች ነን። ድምፃዊ ጸጋ ሙጬ ስለ ቃለ ምልልሱ እናመሰግናለን። እኔም በእውነት በጣም ምንም አመሰግነው ሚዲያችሁ ወይም ኤስቢኤስ ሬዲዮ በጣም መወደውና ትልቅ ሚዲያ ነው። በዚህ ሚዲያ ላይ ተገኝቼ የሙዚቃ ተሞክሮ እንዳቀርብ ስለጋበዛችሁኝ ከልብ ከልብ ከልብ አመሰግናለሁ። アピアピン。 I'm not sure I'm not sure if you're a i not